ዓለም በሙሉ በዚህ ሰዓት ከማይታየው ኮቪድ-19 ጋር ግብግብ ገጥሟል። ኮቪድ-19 የተሰኘው ቫይረስ የዕለት ተዕለት ተጠቂዎችና የሟቾች ቁጥር እየጨመረ መጥቷል። የሕክምና ባለሙያዎችም የበሽታውን ስርጭትና አደጋ ለመቆጣጠር ለጊዜው ያለው ብቸኛው አማራጭ አካላዊ መራራቅና በቤት ውስጥ መቀመጥ እንደሆነ በተደጋጋሚ እየተናገሩ ይገኛሉ። በቤት ውስጥ መቀመጥ ግን በተለይ በከተማና በከተማ ዙሪያ ለሚኖሩ የግል ድርጅት ተቀጣሪዎች፣ የቀን ሰራተኞችና ለፍቶ አዳሪዎች ላይ ከፍተኛ የሆነ የኑሮ ጫና የሚያስከትልና ሰዎችን የዕለት ቁርስ በማግኘትና በጤና ከመሰንበት መካከል አጣብቂኝ ውስጥ የከተተ ጉዳይ ሆኗል። በኤደንብራ ዩኒቨርሲቲ የምጣኔ ሀብት ዶክትሬት ተማሪ የሆኑት የቢዝነስ አማካሪው አቶ አብዱል መናን መሐመድ በዚህ ወቅት መንግስት ህብረተሰቡ በአካል እንዲራራቅና አርፎ በቤቱ እንዲቀመጥ አጣዳፊ የሆነ በጀት መድቦ ማህበረሰቡ መሰረታዊ የሆነ ምግብ የሚያገኝበትን ሁኔታ ማመቻቸት አለበት ይላሉ። ከኢኮኖሚ አኳያ እያየነው እንደሆነ ሰማኒያ በመቶ ህዝባችን በገጠር የሚኖር ነው። ሀያ በመቶ ደግሞ አካባቢው ከተማ አካባቢ የሚኖር ነው እና የገጠሩ ህብረተሰብ ያው በግብርና ነው መተዳደሪያው እና ይሄ የገበሬ ዋና ነው አር ትንሽ የተበታተነ ና የተራራቀ ነው። ከከተማው አኳያ ስናየው ሀያ በመቶ አካባቢ ደግሞ ከተማ ቢኖርም በጣም የተፋፈገ የከተማ ህይወት ውስጥ የሚኖር ነው እና ከዛም ውስጥ ደግሞ ትልቁን ቁጥር የሚይዘው አንድ አራተኛው ህዝብ የከተማው አዲስ አበባ ነው የሚኖረው እና አዲስ አበባ ደግሞ ጌትዌይም ነው ወደ ዓለም አቀፍ ተጓዦች የሚገቡበትም የሚወጡበትም ትልቁ ጌትዌይ ነው እና በጣም ኤክስፖዝድ የሆነውም ደግሞ አዲስ አበባ ነው እና የሚወሰደው እርምጃ ሶፋር መንግስት እየወሰደ ያለው ዩኒቨርሲቲ ተማሪዎች ወደ ቀያቸው እንዲመለሱ፣ እንደዚሁም ደግሞ ፌዴራል መንግስት ሰራተኞች ከቤታቸው ሆነው እንዲሰሩ የሚል ነገር መንግስት ብሏል። እና አሁን ትልቁ እንትን ያለው በግል የሚተዳደሩት ጋር ስንመጣ ነው። በግል ከተማ ውስጥ በግል ሰርተው የሚተዳደሩ አብዛኛው ህብረተሰብ ክፍል በእለት ተእለት ህይወት የለም ዛሬ ሰርቶ ዛሬ በልቶ የሚያገኘው ገቢ የሚኖር ነው። ያው ስራ የሌለውም እንዳለ ሆኖ ማለት ነው። አሁን መንግስት አንድ ስቴፕ ወስዶ ልክ እንደሌላው ሀገር ይህንን ህብረተሰብ ክፍል ቤታችሁ ተቀመጡ የሚል ነገር ቢመጣ ይሄ ህዝብ ለጤና ፋይዳ እንዳለው አይጠፋኝም። ይሄ ህዝብ ደግሞ እንዴት ነው መኖር የሚችልከው ሳይሰራ የሚለውን ጉዳይ መታሰብ አለበት። ሴምታይም እና ይሄ ነገር በጣም በጣም ያሳስባል። ብዙ ሰዎች ሊቸገሩ፣ ሊራቡ ሊጠሙ ይችላሉ። ሊጠቀመጡ ሚባል እና ማስፈጸሙ እንኳን ቢቻል ነው ማለት ነው። መሰረታዊ ምግብ የማዘጋጀቱ ነገር መታሰብ አለበት የሚል ነው እምነት ያለኝ። አሁን ሌላ ሀገር እንደምናየው ትንንሽ ቢዝነሶች ትልልቅ ቤዝነሶችን መንግስት ረዳቸዋለው፣ ሰራተኞቻቸውን እንዳይበትኑ ማለት ነው እና የበለጠ ኢኮኖሚ ቀውስ እንዳይመጣ በጀት አስቆ ረዳቸዋለው እያለ ነው እና እኛም ጋር ስንመጣ ከዚህ በላይ ከባድ ችግር ሊገጥመን የሚችል ነገር ያለ አይመስለኝም እና በጣም ከባድ የሆነ ጉዳይ ስለሆነ ኢመርጀንሲ በጀት ማጽደቁ ከምንም በላይ ቅድሚያ የሚሰጠው ነው። ሌላ ቅድሚያ ልንሰጠው የምንችለው ጉዳይ የለም። መቀነስ ያለባቸውንም ነገሮች ቀንሶ ይህን ቅድሚያ መስጠት ያስፈልጋል ብዬ አምናለሁ። ይህ ተጨማሪ ሳፕሊመንታሪ በጀት የተለመደ ነው። እኛ መንግስት የለም አመቱ አጋማሽ ላይ ገንዘቡን ብቻ ማዘጋጀቱ አይደለም። እኛ ሀገራ ሎጂስቲክስ ሁሉም አብሮ ማሰብ ያስፈልጋል። ሰቡ ገንዘቡ ስለሰጡት ብቻ ምግብ ያገኛል ማለት አይደለም። ተረታዊ የሆነ ምግብንም ካሁኑ ዘይት፣ ምናልባት ስንዴ እንደዚህ ያሉትን ነገሮች አብሮ እንትን ማድረግ ያስፈልጋል እና ቁርስ በጀቱ ላይ ጫና አለ። በጀት ዲፊሲታቸውን ሊያሰፋ ይችላል፣ እንደዚሁም ብድርን ሊያመጣ ይችላል ብዙ ጊዜ ከሀገር ውስጥ ግን ከጉዳዩ ክብደት አኳያ ይሄ መውሰድ ያለብን እርምጃ ነው። ዶክተር ሙኒር ካሳ በጤና ጥበቃ ሚኒስቴር ባልደረባ ናቸው። ህብረተሰቡን ሙሉ ለሙሉ ከቤት አትውጡ ማለት ካለው ማህበራዊ እውነታ አኳያ ከባድ በመሆኑ በቅድሚያ በምጣኔ ሀብቱ ላይ ጫና የማያሳድሩ አካላትን እየዘጋን ነው ያለ ነው ሲሉ ያስረዳሉ። የአካላዊ መራራቅ ወይም የሰዎች መራራቅ የሚባለው ደረጃ ደረጃ አለው እንጂ በአንዴ ሁሉንም አላልንም። እኛ ለምሳሌ አሁን ጣሊያን አስቸኳይ ጊዜ አዋጅ አውጀው አንድም ሰው ከቤት እንዳይወጣ በወታደር አድርገው ሰውን ሁሉ ቤቱ አድርገዋል። ኢትዮጵያ እንደዛ ለጊዜው ለማለት አይቻልም እና ስለዚህ እነዚህን ሜጀሮች ጨስ እያል ነው የምታደርጋቸው በሁለት ነገር ይለካሉ አንደኛው ይሄንን ነገር ለማስፈጸም ምን ያህል ቀላል ነው የሚለው ነው ሁለተኛ ደግሞ ኢኮኖሚክ ኮስት ደግሞ አለው ለሰው ስለዚህ አሁን እኛ ኢምፕልመንት ያደርግ ነው በብዛት ለመፈጸም ቀላል ያሉ ግን ምንም የኢኮኖሚያቸው ያን ያህል ከባድ ያሉንትን ነው ያደረግነው ግን አሁን ደግሞ በህብረተሰቡ ተሰራጭቶ ቢገኝ እንደ ሌሎቹ ሀገራት ደግሞ ያኛውም ደረጃ ላይ ልንመጣ እንችላለን። አሁን ለምሳሌ ትምህርት ቤት መዝጋት ያን ያህል ብዙ ኢኮኖሚ ላይ ጉዳት አያመጣም። ሰው ከቤት ሆኖ የመንግስት ሰራተኛ ቢሰራ የተወሰነ ኢምፓክት አለው እንጂ ያን ያህል ብዙ የኢኮኖሚ ጉዳት የሚያመጣ አይደለም። ስለዚህ ሙሉ ለሙሉ ከርፊው የሚባለው ይሄ አስቸኳይ ጊዜ አዋጅ ታውጆ ከቤት እንዳይወጣ ማድረግ ለእኛ ሀገር በጣም አስቸጋሪ ነው የሚሆነው። ምክንያቱም ሰው በየቀኑ ሰርቶ የሚበላ ነው። እንግዲህ ያ ሲመጣ በጣም አሳሳቢ ነው የሚሆነው። ለዛም እንግዲህ የተለየ እርዳታ ተደርጎ የሚበላው ነገር ካልተዘጋጀ በስተቀር ሰውን ከቤት አትውጣ ማለት ለእኛም በጣም ከባድ ስለሆነ ያው እያየን ነው፣ እየተመካከርን ነው እንዴት ይደረጋል የሚለው የምጣኔ ሀብቱ ባለሙያ አቶ አብድል መናን መሐመድ የዓለም አቀፍ ኢኮኖሚ መውደቅ በቀጣይ ሶስት ዓመታትም በውጭ ምንዛሬ፣ የውጭ ንግድና ሀገሪቱ ልታገኝ በምትችላቸው የገንዘብ እርዳታዎችና ብድሮች ላይ ተጽዕኖውን ሊያሳርፍ ስለሚችል ካሁኑ የፖሊሲ ዝግጅት ያስፈልጋልም ይላሉ። መዋቅሩ ከምዕራቡ ዓለም በጣም የኢኮኖሚያችን መዋቅር በጣም ይለያል። ምዕራቡ ዓለም በብዙ በጣም ኮምፕሌክስ እንትን ሪሴሽንም ዲፕሬሽንም ሊያጋጥም ይችላል። ወደ እኛ ጋር ስንመጣ እንደው ብንወጣው እንኳን በበጀት ዲፊሲትን ብንወጣው የለም ኤክስትራ በጀት ማውጣትን ብንወጣው ውጭ ዓለም ያለው ችግር ግን እኛንም አፌክት ያደርገናል። ሪሴሽን የመጣ እንደሆነ ኤክስፖርታችንን አፌክት ያደርገዋል። ኢቻንሳችንን አፌክት ያደርገዋል። ከውጭ ሀገር የምናገኘው እርዳታና ብድርንም አፌክት ያደርገዋል። ለሚመጡ አመታቶች ማለት ነው፣ ሊቀንስብን ይችላል። እንደዚሁም በሀገር ውስጥ የኢኮኖሚ እድገታችንን ሊቀንሰው ስለሚችል መንግስት አለም አቀፍ ኢኮኖሚክ ሲቹዌሽን ጋር ተያይዞ የሚመጣውን ነገር ካአሁኑ በደንብ ሊታሰብበት ይገባል። ከሪንቱ ስሪ እርዳታ ሚቀንስ አ ረሚታንስ እነዚህ በጣም ወሳኞች ናቸው ምንዛሬ የምናገኘው በረሚዳታ ነው ኤክስፖርት ነው እዚህ ሁሉ አፌክት ያደርግብናል ሆነ ማለት ኢኮኖሚያችንም ያቀዛቀዘዋል ለምን ኤክስፖርት እንደ በፊቱ አናደርግ እንችላለን እና ከአሁኑ በደንብ መታሰብ ያለበትና እና ሶስትና አራት ዓመት ኢኮኖሚክንት ፖሊሲያችን ምን ሊሆን እንደሚገባ የለም አሁንም ተቀዛቅሷል በፖለቲካ ምክንያት ይሄ ደግሞ ተጨምሮበት ሌላ ፈርዘር ችግር እንዳያመጣብን ማሰብ እና ለዛም የሚመጥን የሆነ ኢኮኖሚክ ፖሊሲ ማዘጋጀት ያስፈልጋል የምጣኔ ሀብቱ ባለሙያ አቶ አብዱል መናን መሐመድ ሲያጠቃልሉ ህብረተሰቡ አካላዊ መራራቅ ላይ እያሳየ ያለው ቸልታ ነገሮች ከቁጥጥር ውጭ ሆነው ዋጋ ሳያስከፍል በፊት መንግሥት አስገዳጅ የሆኑ እርምጃዎችን እንዲተገብርም ይመክራሉ። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።